በትላንትና ዕለት ተከብሮ ያለው የዩናይትድ ስቴትስ የነጻነት ቀን በአንድነት ተሰባስበው ለማክበር 47 ሚሊዮን የሚሆኑ አሜሪካውያን የተለያዩ መጓጓዣዎችን ይጠቀማሉ ሲል የአሜሪካ የተሽከርካሪዎች ማህበር ባለፈው ሳምንት አስታውቆ ነበር። ይሄ አሀዝ ባለፈው አመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር የ40 በመቶ ጭማሪ ያሳይቷል። ፕሬዚዳንት ጆ ባይደንም የዘንድሮ የአውሮፓውያን በጋ የተለየ ይሆናል ይላሉ ካለፈው ዓመት ጋር ሲነጻጸር ዘንድሮ እጅግ ልዩ ወደሆነ በጋ እንሸጋግራለን። ዓመቱ ብራ ይሆናል። ከእግዚአብሔር ጋር የደስታ በጋ ይሆናል። ባለፈው ዓመት በተመሳሳይ ወቅት አሜሪካውያን የሀገሪቱን የነጻነት ቀን ከማክበር ተገልለውና ና ተቀዛቅዘው ነበር። ይህ የሆነው ደግሞ ሀገሪቱ ሁለተኛውን የኮቪድ አስራ ዘጠኝ ግርሻ እያስተናገደች ስለነበረ ነው። የብሔራዊ አለርጂክ እና የተላላፊ በሽታዎች ቁጥጥር ኃላፊ የሆኑት ዶክተር አንቶኒ ፋውቺ በወቅቱ እንዲህ ብለው ነበር አሁን ላይ እጅግ ትልቅ የሆነ ወረርሽኝ አለን። የሞቱት መጠን 140 ሺህ ሲሆን በብዙ ሚሊዮኖች የሚቆጠሩት በበሽታው ተይዘዋል። ይሄ አሳሳቢ ዜና ነው። ምንም እንኳን የፕሬዚዳንት ዶናልድ ትራምፕ አስተዳደር ውጤታማ የሆነ ክትባት ለማሰራት በፍጥነት እየተጋ የነበረ ቢሆንም የበሽታ መከላከልና መቆጣጠሩን ኃላፊነት ግን ለግዛቶች ተላልፎ በመሰጠቱ የተጣረሰ አመራር ሲስተናገድ ቆይቷል። በአንድ ወቅት 1100 ሰዎች በቫይረሱ ምክንያት ህይወታቸውን ያጡ የነበረ ሲሆን አሁን ላይ ግን ነገ ነገሮች ተቀያይረዋል። ዶክተር ታይሰን ቤል ትልቁ ለውጥ የክትባቱ መገኘት ነው። የማይዘነጋው ሌላው ጉዳይ ደግሞ አሁን የኮቪድ-19 ሕሙማንን እንዴት ማከም እንዳለብን አውቀናል። መጠቀም ያለብንን የምርመራ አይነቶች ተገንዝበናል። አሉታዊ የሆኑ መረጃዎች ያሉባቸውን አንጠቀምም። በአሁን ሰዓት በሀገሪቱ ሶስት በፌዴራል ፍቃድ የተሰጣቸው ክትባቶች አሉ። በዋይት ሀውስና በግዛት አስተዳደሮች ከፍተኛ የሆነ የክትባት ቅስቀሳ ዘመቻ ምክንያትም የሞት ምጣኔው በሰፊው እየቀነሰ ይገኛል። የበሽታ መቆጣጠርና መከላከል ማዕከል ሲዲሲ በአሁኑ ወቅት በዩናይትድ ስቴትስ በአማካይ በእለት ሁለት መቶ ሀምሳ ስድስት የሚደርሱ ሞቶች እንደሚመዘገቡ አስታውቃል። ዶክተር ዊሊያም ማሪያም ሻፍነር የቫንደርቪልት ዩኒቨርሲቲ የሕክምና ማዕከል ባልደረባ ናቸው። በአሁኑ ወቅት በሆስፒታሎቻችን ካየኋቸው ውስጥ ዘጠና በመቶ የሚሆኑት በኮቪድ-19 የተጠቁት ሰዎች ክትባቱን ያልወሰዱ አሊያም አንዴ ብቻ የተከተቡ ናቸው። በሌላ አነጋገር ክትባቱ የተከተቡትን ሰዎች ከበሽታው እየተከላከለላቸው በመሆኑ በጥሩ ሁኔታ ላይ ናቸው። የባይደን አስተዳደር 326 ሚሊዮን ክትባቶች መስጠቱና 54 በመቶ የሚሆኑ አሜሪካውያን የመከተባቸውን ስኬት እያከበረ ይገኛል። ፕሬዚዳንቱ እስከ ትላንትና ዕለት ድረስ ሰባ በመቶ የሚሆኑትን አሜሪካውያን ለማስከተብ ያቀዱ ቢሆንም ነገር ግን አሁንም ድረስ የክትባት ጥርጣሬ በመኖሩ ይሄ ግብ አልተሳካም። የዋይት ሀውስ ቃል አቀባይ ጄን ፓስኪ በዚህ ጉዳይ ላይ እንዲህ ይላሉ። ከጉልማሶች እና ካዛውንቶች ይልቅ ቅድሜያቸው ከ18 እስከ 26 ዓመት ላይ የሚገኙ ወጣቶችን እንዲከተቡ ማድረግ ከባድ እንደነበር አይተናል። የጽኑ ሕመማን ሐኪም የሆኑት ዶክተር ታይሰን ቤል ያልተከተቡ ሰዎች እጅግ አደገኛ ለሆነ እና ራሱን ለቀየረ ቫይረስ ለተከተቡትም ጭምር በማጋባት አደጋ ይጋርጣሉ ይላሉ። ቫይረሱን ማለፍ የሚችልና ራሱን የቀየረ አዲስ ቫይረስ ዝርያ ሊመጣ ይችላልን ብለን ከጠየቅን መልሱ አዎ ይሄ በትክክል ሊሆን ይችላል የሚል ነው። ዴልታ የተሰኘው የኮቪድ-19 አይነት በአንዳንድ የዓለም ሀገራት የሞት መጠኑን በመጨመር ድጋሚ የእንቅስቃሴ ገደብ እንዲጣል እያስደረገ ይገኛል። በዩናይትድ ስቴትስም ከሩብ በላይ የሚሆኑ ኬዞች በዚሁ ምክንያት የተመዘገቡ መሆናቸውን የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ አስታውቋል። ዶክተር ማርጋሬት ሃሪስ የዓለም የጤና ተቋም ቃል አቀባይ ናቸው። በአለም ላይ ፍትሐዊ የሆነ የክትባት ስርጭት እንዲኖር ጥሪ እያደረግን ይላሉ። በዓለም ላይ ያለው የክትባት ክፍፍል ኢፍትሃዊ ነው። አንዳንድ ሀገራት በፍጥነት በመገዝገዝ ሀምሳ በመቶ የሚሆነውን ማህበረሰባቸውን መከተብ ችለዋል። ነገር ግን አብዛኞቹ መካከለኛና ድሀ ሀገራት አንድ በመቶ የሚሆነውን ሕዝባቸውን ብቻ ነው ያስከተቡት። ስለዚህ ብዙ ክትባት ካላችሁ አሁኑኑ አጋራቸው እያልን ለሀገራት ድምጻችንን ከፍ እያደረግንና አታሟችንን እየመታን ጥሪ እያቀረብን ነው። የጤና ባለሙያዎች በቀጣይ ዓመት ወረርሽኙን ለመቆጣጠር እና በተለመደው መልኩ የነጻነት ቀንን ለማክበር ዓለም አቀፍ የሆነና የተቀናጀ ጥረት ያስፈልጋል ይላሉ። ለጂሰስ ኦኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ።